አለይታ ነጻ የፆታዊ ጥቃት የምክር አገልግሎት የስልቅ ጥሪ ከአንድ ዓመት ተኩል በፊት ስራ የጀመረ ሲሆን ፆታዊ ጥቃት ለደረሰባቸው ሰዎች ነጻ የምክር አገልግሎት ሲሰጥም ቆይቷል። ይሁንና በኮቪድ-19 ወቅት በተፈጠረ የደጋፊ ማጣት ችግር የነጻ አገልግሎቱ ተቋርጦ የቆየ ሲሆን ከሶስት ሳምንታት በፊት ግን በድጋሚ የነጻ አገልግሎቱ መጀመሩ ተሰምቷል። የደን ገረመው በሴታዊት ንቅናቄ ውስጥ የአለኝታ መርሃ ግብር ስራ አስኪያጅ ፌቨን ገረሙን አነጋግራ ነበረ። ቆይታቸው ፌቨንስ ላይን አለኝታ አጠቃላይ ዓላማ ከምታስረዳበት ይጀምራል አለኝታ በሴታዊት ስር የሚሰራ አንድ ፕሮጀክት ሲሆን ጾታን መሰረት ያደረጉ ጥቃቶች ዙሪያ ላይ የስነ ልቦና አገልግሎት የሬፈራል አገልግሎት እና እንደገና ደግሞ ስለ ጾታን መሰረት ያደረጉ ጥቃቶች መረጃም የሚሰጥ ነጻ የስልክ አገልግሎት ነው በብዛት የምንሰራው ጾታን መሰረት ያደረጉ ጥቃቶች ላይ ሆነው በፕሮፌሽናል በሆኑ ካውንስለሮች የሚሰራ ፕላይ ነው። ይሄ የስልክ መስመር ከተጀመረ በኋላ ለምን ያህል ጊዜ አገልግሎት ሰጠ? ምን አይነት የስልክ ጥሪዎች ነበር የሚመጡለት? አለኝታ ከተጀመረ ወደ ሁለተኛ አመቱ እየሄደ ነው። ምን አይነት ስልኮች ነው ለሚለው ጥያቄ በአብዛኛው እንደነገርኩሽ የጾታን መሰረት ያደረጉ ጥቃቶች ላይ ነው። ካውንስሊንግ ወ ጾታን መሰረት ያደረጉ ጥቃቶች ማለት ለምሳሌ የመደፈር ጥቃት፣ ከገና የቤት ውስጥ ጥቃት፣ በሴቶችም በወንዶችም ላይ ጾታቸውን መሰረት ባደረገ መልኩ የሚደርሱ ጥቃቶች፣ የአሴት ጥቃቶች የመሳሰሉትን አይነት ደውሎችን ያስተናግዳል። ዲስ ካውንሰሮች አሉ። የምናስተናግደው የስልክ ቁጥር ልክ እንደ ፕሮሞሽኑ ነው። ብዙ ጊዜ የሚወሰነው በደንብ ፕሮሞት ሲደረግ በሬዲዮ አድ ምናም ስናገኝ በደንብ ኮሎች ይኖሩናል። አለኝታ ለጥቂት ጊዜ እንግዲህ ተቋርጦ ነበረ። በተለይም ደግሞ ኮቪድ በነበረበት ወቅትና መቼ ነበረ የተቋረጠው እና ምክንያቱስ ምን ነበረ? የተቋረጠው ልክ ኮቪድ እንደገባ ከቢሮ ነበረ አለኝታ የሚሰራው ስለዚህ ሪሞትሊ ለመስራት የሚለው አይዲያ ከአንጣቱ በፊት ካውንስለሮቻችን የአለኝታ ቢሮ አለ ከዛ ቢሮ ነበረ እየተመላለሱ የሚሰሩት የነበሩ ስለዚህ በዛ ምክንያት ጋፕ ተፈጠረ ልክ ኮቪድ ሲመጣ ያው ሎክዳውን ስለነበረ ላልተወሰነ ጊዜ ያኔ ለመስራት አዳጋች ሆኖብን ነበረ ሌላኛው ምክንያት ደግሞ ፋይናንሽሊ ሰፖርት መደረግ ነበረበት አለኝታ ምክንያቱም መጀመሪያ ስንጀምር አለኝታን ጾታ መሰረት ያደረጉ ጥቃቶች ላይ ነፃ አገልግሎት እንዲሰጥ ነበረ ያሰብነው እና በመካከል ከቴሌ ጋር የነበረን ውል ነበረ አለቀ። ስፖንሰር የተደረግንበት ነፃ እንዲሆን ማለት ነው። ስለዚህ ለሱ የምንከፍለው ለላይኑ የምንከፍለው ብር ይለን ነበረ። ለዛ በመካከል ነፃ ስላልሆነ ያንን አገልግሎት ለመስጠትም እንደገና ደግሞ ፕሮሞት ለማድረግም አልቻልንም። በዛም በተወሰን ተቋርጦ ነበረ። እንግዲህ የፆታዊ ጥቃትን በተመለከተ የመጀመሪያው የስልክ ነጻ የስልክ መስመር ይመስለኛል። እና ከዛ አንጻር ድጋፍ ለማግኘት ምን አይነት ነገሮች እያደረጋችሁ ትገኛላችሁ? በአሁኑ ሰዓት አሁን ላይ ከዩኤን ውመኖች ጋር ለመስራት እየሞከረ ነው። በአለኝታ ዙሪያ እንደገና ደግሞ አንዳንድ ከኢትዮ ቴሌኮም አሁን ሰርተውናል። የነጻ መስመሩን ሰዎች ሲደውሉ ነጻ እንዲሆን ማለት ነው የእሱን መስመር ለማግኘት ችለናል። ስለዚህ ከእነሱ ጋር እየተባበርን እየሰራ እንገኛለን። በቋሚነት ይህን መሰል ተግዳሮቶች እንዳይከሰቱ ምን ቢደረጉ መልካም ነው ትላላችሁ? ሜይንሊ ችግራችን አሁን ላይ አንደኛ የገንዘብ ችግር ነው። ምክንያቱም አሁን እንደነገርኩሽ ሪሞትሊ ነበረ የምንሰራው፣ ካውንስለሮቻችን ከቤት ሆነው ነበረ የሚሰሩት፣ ይህንና አገልግሎት የሚሰጡት ስለዚህ አሁን ከቢሮ እንደገና ስንመለስ የኢንተርኔት ፓኬጆች ያስፈልጉናል። እንደገና ኦፍኮርስ የካውንስለሮች ያለ እነዚህ እነዚህ ነገሮች ስላሉብን በደንብ ፋይናንሻሊ ስቴብል መሆን መቻል አለበት። ስቴብል ከሆንንና ብር የምናገኝ ከሆነ ሲስተሙንን ማሳደግን እንችላለን። ተገልጋዮቹ ከየት ከየት አካባቢ ነው የሚደውሉት? አንደኛ ላይ በብዛት እንደዚህ አይነት ስፐሲፊክ የሆኑ ኤሪያዎች አንጠይቅም። ራሳቸው ክላይንቶቹ ፈቃደኛ ከሆኑ ደዋዮቹ ነው ይህንን ኢንፎርሜሽን እንጠይቀው። ግን በአብዛኛው የሚደውሉት ከአዲስ አበባ የሚደወላል እንደገና ደግሞ ክፍለ ሀገሩ ይደወላሉ። በአብዛኛው ግን እኛ የሬፈራን አገልግሎታችን መረጃ የምንሰጥበት ማክ ያደረግነው በአዲስ አበባ ስለሆነ አብዛኛውን የምናስተናግዳቸው ቁጥሮች የአዲስ አበባ ናቸው። ጾታዊ ጥቃት በተለይ በኮቪድ ወቅት ደግሞ ጨምሮ ነበር እየተባለ ነው። ከዚህም በተጨማሪ ደግሞ ኢትዮጵያ እንደ ሀገርም ከጾታዊ ጥቃት ጋር በተያያዘ ያለው ግንዛቤ አነስተኛ ነው እና ጥቃትም ለደረሰባቸው ሰዎች ይህን መሰል አገልግሎት የሚሰጡ ሌሎች ተቋማትም የሉም እና ያለኝታ ፋይዳው ምንድን ነው ትያለሽ። ዋናው መጀመሪያ ትልቁ ፋይዳው ወይም ጠቀሜታው ማንኛውም ሰው ጾታን መሰረት ያደረገ ጥቃት ሲደርስበት፣ እዚህ ድረስ ቢሮ ድረስ መጥተው ወይ ፌስ ቱ ፌስ የሆነ ካውንስሊንግ የሚሰጥበት ቦታ ሂደው አይደለም እነዚህ ነገሮች የሚናገሩት እና ካሉበት ቦታ ሆነው ስለሆነ ተደራሽነቱ የበለጠ ነው። አንደኛ እሱ ነው። ሁለተኛ ደግሞ አብዛኛው ግ ለመናገር ይፈራሉ፣ ማንነታቸው እንዳይታወቅም ይፈራሉ እና ያንን በጣም የሚቀርፍ ነገር ነው። ምክንያቱም ሲደወል ማንነታቸው፣ ቁጥራቸው አይመጣም ሚስጥራዊነቱን እጠበቀ ነው። ስለዚህ ያ ደግሞ ለነሱ ትልቅ ኮንፈርት ነው እና የምክክር አገልግሎት ለማግኘት ለነሱ ምቹ የሆነ ፕላትፎርም ነው። በጣም ነው የማመሰግነው